Voice of የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ፖሊስ አስታውቀዋል። አቶ ምትኩ ካሳ ኤልሻዳይ ከተሰኘው የበጎ አድራጎት ማህበር ባለቤት ጋር በመመሳጠር የሙስና ወንጀል ፈጽመዋል በሚል መጠርጠራቸውን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለቪኦኤ ገልጸዋል። የኤልሻዳይ በጎ አድራጎት ማህበር ኃላፊዎች በፖሊስ እየተፈለጉ መሆኑንም አቶ ጄላን ተናግረዋል። ኬኔዲ አባተ ዝርዝራለው አቶ ምትኩ ካሳ በቁጥጥር ስር የዋሉት ዛሬ ሐምሌ 6 2014 ዓ ም መሆኑን ነው የፌዴራል ፖሊስ ያመለከተው። ኮሚሽነሩ በቁጥጥር ስር የዋሉት ኤልሻዳይ ከተሰኘ የበጎ አድራጎት ማኅበር ጋር በመመሳጠር የሙስና ወንጀል ፈጽመዋል በሚል ተጠርጥረው መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዴ ለአሜሪካ ድምጽ ተናግረዋል። የአደጋ ስጋትና ስራ አመራር ኃላፊ የነበሩት አቶ ነቶኮ ካሳ ሸዳይ ከሚባል ግብረሰናይ ድርጅት ጋር ይህ በጎ አድራጎት ማህበር ባለቤት ከሆኑት ጋር በመመሳጠር ነው። በተለያዩ ጊዜ ነው፣ በአንድ ጊዜ ሳይሆን በተለያዩ ጊዜ ለተረጂ የሚመጣውን እርዳታ ተረጂ በሌለበት ቦታ ላይ የእርዳታ ተሰጥቷል ተረጂዎች በምል በግል ጥቅማቸው በመሆን ነው የተከሰሱትና በዚህ ተጠርጥረው ነው እንግዲህ ቁጥጥር ስር የዋሉት። ጉዳዩ ከሙስና ጋር የተያዘ ጉዳይ እና በዚህ ምክንያት እንግዲህ የታሰሩት። ፖሊስ አቶ ምትኩ ካሳ የተጠረጠሩበትን ጉዳይ ከሁለት ዓመታት በፊት ማጣራቱን የገለጹት አቶ ጄላን አብዴ እስካሁን በቁጥጥር ስር ሳይውሉ የቆዩበትን ምክንያትም አስረድተዋል። ፖሊስ ሁለት ሺህ አስራ ሁለት አካባቢ ነው ጉዳዩን ያጣራው። እስከዛ ግን የመንግስት ውሳኔን ስለሚያስፈልገው ፖሊስ አጣርቶ ጨርሶ እሳቸው ሳይያዙ ነው የቆዩትን። እንኳን በዚህ ምክንያት ተጓቶ ነው አሁን እንዳየደረሰው። አሁን በዛ ውሳኔው ስለተሰጠ እሳቸው በቁጥጥር ስር ይመዋል ችለዋል ነገ ፍርድ ቤት ቀርበው አቶ ምትኩ ጋር በመመሳጠር ተፈናቃዮች በሌሉባቸው አካባቢዎች ተፈናቃዮች አሉ በማለት በተደጋጋሚ የእርዳታ እህልና አልባሳትን በመረከብ ለሽያጭ አውሏል የተባለው ኤልሻዳይ የተሰኘው ድርጅት ኃላፊዎችም በፖሊስ በመፈለግ ላይ እንደሚገኙ የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ ተናግረዋል። በዚህ ጉዳይ ላይ ኤልሻዳይ ከተባለው ድርጅት መረጃ ለማግኘት ያደረግነው ጥረት አልተሳካም። አገራቸውን ለበርካታ ዓመታት በተለያዩ ኃላፊነቶች ያገለገሉት አቶ ምትኩ ካሳ በሙስና ተጠርጥረው ዛሬ በቁጥጥር ስር እስከዋሉበት ጊዜ ድረስ ላለፉት ሰባት ዓመታት የኢትዮጵያ ብሔራዊ አደጋ ስጋት ሥራ አመራር ኮሚሽነር በመሆን ሰርተዋል። ኮሚሽነሩ እንደ ጎርጎሮሳውያኑ በ2019 የተባበሩት መንግስታት ድርጅት ዋና ጸሐፊ የውስጥ ተፈናቃዮች ከፍተኛ ፓኔል አማካሪ ሆነው ማገልገላቸውም ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ